እንደምናላችሁ አሁን የማቀርበው ግጥም ርዕሱ የውሃ ብሶት ይሰኛል። የውሃ ብሶት። አምና እንዳሳለፍ ነው ከባህሩ ዳርቻ፣ ዛሬም በቀጠሮ ሄድኩና ለብቻ፣ ውሃን አገኘሁት ሚስጥሬ ላጋራ፣ ያለኝን ሳላስቀር ሁሉንም ላወራ። ድሮ ማቀው ውሃ አሁን ግን ደፍርሷል፣ መልኩ ተጎሳቁሎ ውበቱ ገርጥቷል። ለምን እንደሆነ ምክንያቱን ስጠይቅ፣ እምባ እያነቀው አጫወተኝ በጭንቅ እንዲ ደም ግባቱ ወዘናው ይጠፋው ውስጡ ተበክሎ ዘይት የሚተፋው በሰው ልጆች ጥፋት መሆኑን ተረዳው።